በሳምንቱ መግቢያ በዩናይትድ ስቴትስ ዋ ሉዊዚያና ክፍለ ግዛት ከባድ ጥፋት ያደረሰው የውቅያኖስ ማዕበል ወጀብ ሃሪኬን አይዳ ርዝራዡ በኒውዮርክና በኒው ጀርዚ ከተሞች ላይ ባስከተለው የጎርፍ አደጋ የተነሳ ከ ከአርባ ስድስት በላይ ሰዎች ህይወታቸው ማለፉ ተገልጿል። የደንገረመው የኢሻ ሳሪያን ዘገባ ታቀርብልናለች። የከባዱ የባህር ወጀብ ሄሪኬን አይዳር ዝራዥ አካባቢው ላይ ከፍተኛ ዝናብና ድንገተኛ ጎርፍ ካስከተለ በኋላ በኒውዮርክና ኒውጀርዚ ከተሞች የሞት ቁጥሩ ጨምሯል። ቢልዳ ቤልሲዮ የኒውዮርክ ከተማ ከንቲባ ናቸው። ትላንት ማታ እስከ ዛሬ አይተነው የማናውቀው አይነት የሚያስፈራ ማዕበል ነው ያየ ነው። ይሄ ደግሞ መጋፈጥ ያለብን እውነታ ነው። አንዳንድ የኒውዮርክ ዜጎች የተከፈለው ዋጋ የሚያሳዝን ነው። አብዛኞቹ በኒውዮርክ ከተማ ሕይወታቸው ያለፈው የአደጋው ተጠቂዎች የሞቱት ምድር ቤታቸው ውስጥ ጎርፍ በመግባቱ ሲሆን ብዙዎችም ንብረታቸው ላይ ጉዳት መድረሱን አመልክቷል። ሬንኩ ባካማልጋ የኒውዮርክ ከተማ ነዋሪ ናቸው። ለአሶሽየትድ ፕሬስ በሰጡት ቃል እንዲህ ብለዋል። ይህን በመሰለ አስከፊ ሁኔታ ውስጥ ባለመሆኔ ራሴን ዕድለኛ እንደሆንኩ ነው የምቆጥረው። ለተጎዱ ሰዎች በጣም አዝናለሁ። በኒውጀርዚ እና በፔንሲልቬኒያም ብዙ የመስጠም አደጋዎች እየተመዘገቡ ነው። ምንም እንኳን በብሔራዊ የአየር ንብረት አገልግሎት ማስጠንቀቂያ ወጥቶ የነበር ቢሆንም የወጀቡ ኃይል ግን ብዙዎችን አስደንቋል። አይዳ የተሰኘው ማዕበል ሉዊዚያና ግዛትን የካታሪና ማዕበል ካጠቃት ከ አስራ ስድስት ዓመታት በኋላ ነው መልሶ የጉዳት ። ፕሬዚዳንት ጆ ባይደን ታዲያ መልሶ በማቋቋሙ ዙሪያ እንዲህ ብለዋል የሊዩዚያናና የሚሲሲፒ ነዋሪዎች ጠንካራና አቅም ያላቸው ናቸው። ድጋሚ ለመቋቋምና ለመገንባት እስክትችሉ ድረስ ሁሌም አብረናችሁ የምንቆም ይሆናል። በኢሻ ሳሪያን ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ